Start the conversation with your new audience today. Email sales at sbs. SBS Radio. Download my program now and get notified when new programs are released. sbs. dot com. slash shamarik digovnew. Adwaita chatin holla gab. አርቲስት የሆነው ሮፍናን ኑሪ የሙዚቃ ስራዎችን ሊያቀርብ የሚገኘው እዚህ አውስትራሊያ ነው። ሮፍናን እዚህ አውስትራሊያ ባለበት ጊዜም ወደ ኤስቢኤስ ራዲዮ የአማርኛው ቋንቋ ዝግጅት ስቱዲዮ ጎራ ብሎ ከዲጄ ህይወቱ እስከ ሙዚቃ አቀናባሪነትና ድምፃዊነት እንዴት እንደተሸጋገረ የሙዚቃና የህይወት ፍልስፍናውንም በክፍል አንድ ቆይታችን ነግሮን ነበር። ውይይታችን አሁንም ይቀጥላል። አብራችን ቆዩ። ደጋግመህ የምታነሳቸው እናትህ፣ አባትህ አሉና በተለይ አባትህ ህይወት ልውውጥ ነው ይባላል። በድሮ ጊዜ ያሉ ሰዎችም አለም ገበያ ናት፣ ለገበያ ከወጣን የምንገዛውም የምንሸጠውም ነገር አናጣም የሚባል ነገር አለና ከአንተ አባት አባባል ውስጥ የሰማሁት አንተም ኢንስፓየር ወይም ደግሞ ለህይወት ያብረሁት ሆነኝ ብለህ የምትለው ነገር የምትወደውን ነገር መሸጥ አለብ ይዘህ ማስቀመጥ የለብህም የሚል ነገር አለና፣ እስቲ ምን ማለት ነው? ብዙ ጊዜ የምንወደውን ነገር ለማስቀረት ነው የምንሞክረው፣ እና እሱን ብትገልጽልኝ። በሌላ አንጻር ሰዎች በጣም የሚወዱትን ስራ ሲሰሩ ውጤታማ ይሆናሉ ይባላል። ወይ ደግሞ በጣም የሚወዱትን ስራ ሲሰሩ ደግሞ የአይምሮ እርካታ እንጂ የገንዘብ ወይም የቁሳቁስ ምላሽ ያገኙበትም ይባላል እና ሁለት ጥግ የሆነ ብያኔዎች አሉት። ይሄንን አንተ እንዴት አድርገህ ነው ሁለቱን ምትም አንድ የምታደረጋቸው? ኦኬ አብረሆት ብያኔ ማን ከሰማቸው ቆንጆ አማርኛዎች ናቸው። ከስሉኛ ስለሰማዎች ቆንጆ አማርኛ ነው ያለሽ እና እሺ፣ ሶ አይ ቲንክ ኮንሰፕቱ ምን መሰለሽ ያው ሁሉ ነገር ትራንዛክሽን ነው ብለናል። ትራንዛክሽን ነው ካልን የሰውን ስክሰስ ዲተርሚን ከሚያደርጉ ወይም ከሚወስኑ ትልልቅ ነጥቦች አንዱ ብዬ ማስበው ሰዎች የሰሩትን ነገር የሸጡበት መንገድ ነው ብዬ ያስባለሁ። አንዱ እዛ ነገር ላይ በጣም ታማኝ መሆን አለባቸው፣ የእውነታቸው መስራት አለባቸው የሚለው ሁሉ እንዳለ ሆኖ ከዛ በኋላ ደግሞ ያንን ነገር ከጨረሱ በኋላ ደግሞ የሚሸጡበት መንገድ ደግሞ በጣም በኋላ ላይ ማተር ያደርጋል ብዬ ያስባለሁ። እሱም ምንድን ነው አባቴም ሊለኝ ይሞክር የነበረው ምንድን ነው የምትወደውን ነገር የምትሰራ ከሆነ የምትወደው ነገር ላይ በጣም ታተኩራል እንዴት እንደምትሰራው እና እኔ የምወደውን ነገር ስላልሆነ ምሰራው ስለ መሸጥ ብቻ ነው የማስበው። ስለዚህ ስኢር ለምን አሁን እሱ ለምሳሌ ነጋዴ ነው፣ የሚሸጠውን እቃ መውደድ የለበትም ቴስት ማድረግ የለበትም። አንቺ ነሽ መውደድ ያለብሽ ከስተመሩ ማለት ነው። ለሱ ነጠላ ጫማ አድርጎ እየዋለ ቆዳ ጫማ ሊሸጥ ይችላል። ለሱ ምንም ማተር ላይ ያረግ ይችላል። ወይም ደግሞ አንድ ሰው የሆነ እቃ። ኤኒቲንግ ጠርተሽ ስኳር ነው የሚሸጠው ብለን ብናስብ አንድ ሰው ስኳር ሲበላ ይውላል ማለት አይደለም፣ ስኳር ይወዳል ማለት አይደለም። ወኬክ ቤት ስላለው ሴምቲንግ አይደል? ስለዚህ ነጋዴ ሲሆን አንድ ሰው ከዛ ነገር ጋር አታችመንት አይፈልግም። ስለዚህ ያንን ነገር ስለመሸጥ ብቻ ስለሚያስብ በገንዘብ በጣም ሰክሰስፉል ይሆናል። ግን ብዙውን ጊዜ በጣም የሚወደውን ስራ ወይም ለእኔ የሕይወቴ ጥሪ ነው ብሎ የሚያስበውን ነገር ውስጥ ግን ሲገባ ሰው ያን መሸጥ የሚባለው ኮንሰፕት በራሱ አይመጣለትም። ከዛ ምን ይቸገራል። በአባቴ ፕሪንስፕል ውስጥ ምንድነው ያለው? ከዛ መድገም ያቅተዋል። ምክንያቱም አንድ ነገር ካልተሸጠ አይደገምም ብሎ መድገም ማለት ነው ማለት ነው። ለአርቲስት ደጋግሞ አልበም ማውጣት ሊሆን ይችላል። ለፊልም ደጋግሞ ፊልም መስራት ሊሆን ይችላል። ድጋሚ አልበም ሶስተኛም አራተኛም አውጥቶ አንድ ሰው ኢኮኖሚክሊ ፌል ካደረገ ከዛ በኋላ ሞራል እየወደቀ መምጣቱ አይቀርም። ለምን እድሜ በሄደ ሰዓት ሪስፖንሲቢሊቲዎች ይመጣሉ አለ ስለዚህ ቤተሰብ የሚባል ነገር ይመጣል። ኖርማል ሰው ወደ መሆን ወይም ማንኛውም ሰው ወደሚገባበት ላይፍ ደግሞ አለው አንድ ሰው። ስለዚህ እዛ ውስጥ ቤተሰቦቹ ፕሮቴክት ማድረግ ባለበት መልኩ ፕሮቴክት ማድረግ እያቃተው ሲመጣ ስራውን ከነበረው ፍቅር እየቀነሰ ይመጣል። ስለዚህ ከሚወደው ነገር ጋር ወደ ተቃርኖ ይገባል፣ ወደ ማማረር ይገባል ማለት ነው። ስለዚህ ሁል ጊዜም የሰራውን ስራ በአግባቡ መሸጥ መቻለን ማስተዋል መቻል አለብን። ስለዚህ በአንድ ጊዜ አልገባኝም እየቆየ እየቆየ እና ስቱዲዮ ከፈትኩ ምናምን ስለምንድን ነው ስቱዲዮ ሱቅ ነው ይለኛል። አባትህ ነጋዴ ነበሩ በነገራችን ላይ ነጋዴ ነበር እና አይ ስቱዲዮ እንደዚህ እንደዚህ ሙዚቃ እንደዚህ እንደዚህ የሚሰራ እና ይሸጣል ምናምን ስለ መሸጡ ነው የሚጠይቀኝ። ቢከዝ አዲስ ነገር የለም ከልጅነት ሪኮርድ አረጋለሁ ምን ላለሁ ስለዚህ የእሱ እኔ ሙዚቀኛ መሆን ምንም የሚያጠራጥር ወይም ወደዛ መምጣቴ የሚገርም ነገር አልነበረም። ስለዚህ ይሄ ልጅ ወደ ህይወት ይቀይረዋል አይቀይረውም ነበር አሁን ሲገባኝ እሱ ትልቁ ኮንሰርን ማለት ነው። ስለዚህ በኋላ እየገባኝ ሲመጣ፣ ስለዚህ አየሽ፣ ማኔጅመንት የሚባለው ቲም የሚባለው አንቺን ከአልበማርት ጀምሮ እንዴት አድርጎ ነው አንቺን ፓኬጅ መደረግ ያለብሽ፣ እንዴት አርገሽ ነው የፕሮዳክትሽ ሰው ጋር መድረስ ያለበት ኮንሰርትሽን፣ አንቺን ማንነት፣ እያንዳንዱ ነገር እንዴት ነው ኒጎሽት ማድረግ ያለብሽ። ስለዚህ እነዚህ ነገሮች በሙሉ በጣም ክሊር ሆኑልኝ ማለ ርሊ ጅ ስለዚህ በጣም በተለይ የጠቀመኝ ለዩኒቨርሳል ሚውዚክ ስፈርም በቃ ብዙ እኔን የሚጎዱ ነገሮች እዛ ውስጥ ነበሩ ማለት ነው። ማለት የሚጎዱኝ ስልሽ ለምሳሌ ያው ኢንተርናሽናል ስለሆነ ና ኢንተርናሽናል አርቲስት መሆን እፈልጋለሁ የሁልጊዜ የልጅነት እንደ ኢትዮጵያዊ ደግሞ ምንም ነገር ውስጥ ብትሆኝ ነገ ዓለም የኔን ስራ አግኝቶት የሚል ህልም ይኖርሻል። ነጋዴን ብትሆኝ ኤክስፖርት ማድረግ ትፈልጊያለሽ። ገበሬን ብትሆኝ ምርትሽ ማውጣት ትፈልጊያለሽ። ሴምቲንግ በአርት ደግሞ እንደዚሁ ና ስለዚህ እንደዚህ ልክ እንዲህ አይነት ስልኮች ሲደርሱሽ ወይም ደግሞ እንፈልጋለን ወይም ከአንተ ጋር መስራት እንዲስትባይ ወደ ዌብሳይት ደሆነሽ ሄደሽ የሰጡሽን ተቀብለሽ መሄድ ልታስብ ትችለምን። ኦልሬዲ በጣም ሄሪቴት ያደርግሽበት ሀሳብ ስለሆነ እንደዚህ አይነት ቦታ መድረስ የሚባሉ ኮንሰርት ራይት ስለዚህ ከመጓጓት አልፈሽ ኦኬ ወደ ኋላ ቆም ብለሽ ነው ነው ነው ይሄን ነገር በደንብ መገንዘብ አለብኝ ምኑ ነው ይሄ? ምኑ ነው የሚጠቅመኝ? እዚህ ጋር ምንድን ያለው ለእኔ? እነዚህ ነገሮች በሙሉ ራሴን ፕሮቴክት እንዳደርግ በጣም ረዳኝ ማለት ነው። ምክንያቱም ያ ነገር በደንብ አድርጎ ጭንቅላቴ ውስጥ ይጫወት ስለነበረ እያንዳንዱ እንቅስቃሴዎቼን ከእግዚአብሔር ጋር እንዴት አድርጌ ማለፍና ይሄ ዲል ከቀረም ይቀር የሚል አይነት ውሳኔ እስከ መድረስ ደርሻው ኦልሞስትም ቀርቶም ነበረ ማለት ላይ ለሁለት ወርም ተቋርጦ ነበረ። ምክንያቱም በጠየኳቸው ጥያቄዎች ምክንያት ማለት ነው። ከዛ በኋላ ምናልባትም በጠበቃዎች ሲታይ በስት የሚባል አይነት ዲል ይዤ ለመውጣት በቅቻለሁ። ምንም ባልተለመደበት እንደዚህ አይነት ነገር ባልተለመደበት ሀገር ብመጣም፣ ግን በጣም ፕሮፌሽናል የሆኑ ሰዎች አይነት የሚያደርጉት እንዲል ለማድረግ በቅቻለሁ በእግዚአብሔር እርዳታ ና አይ ቲንክ የአባቴ ሮል እዚህ ውስጥ በጣም ትልቅ ነው ብዬ አስባለሁ። የሰጡትን ነገር ተቀብሎ አለመሄድ የራስን ልብ እዛ ውስጥ ማስቀመጥ ሲመጥ አሁን ደግሞ ወደ ውጤቶችህ እንሄድና ንጸብራቅ በኢትዮጵያ አቆጣጠር ስናየው 2011 ገደማ በለዛ አዋርድ ላይ ተሸላሚ እንድትሆን አድርገዋል። እንዲሁም ደግሞ ፎርብስ አፍሪካ ከ30 አመት በታች የነበሩ ተጽዕኖ ፈጣሪ አርቲስቶች ወይም ሰዎች ውስጥ ከቶሃል። እንዲሁም ደግሞ ሙዚቃ በጣም ሰፊ የሆነ ተደማጭነትን ያገኘ አርቲስት ነህ እና አሁን ደግሞ እዚህ አጠገብ ቁጭ ብዬ ሳይ ደስለስ ወደ ጥያቄ ነው መልስህ። ና ሮፍናን፣ በጣም ሀምብል የምትባል ወይም ወደ ለመሬት ዝቅ ያለ የሚባል አይነት ስብዕና ያለህ ኢትዮጵያዊ አርቲስት ነህ። ና መድረክ ላይ ደግሞ ስትታይ በጣም ለየት ያልክ ሰው ነህ። ሁለት አይነት ስብዕና ያለህ ይመስላል። መድረክ ላይ በጣም ለመቅ ያልክን፣ አሁን እዚህ ደግሞ ሳይህ በደንብ በቤተሰብ ውስጥ ያደገ የቤት ልጅ አይነት ባህሪ ያለህና፣ አዎ እንደዛ ነው ያለህና ለዚህ ቤተሰቦችህ ትልቅ ኃላፊነት አለባቸው። ካሉበት ሆነው መቼም ክብር እንደሚሰማቸው ተስፋ አድርጋለሁኝ ና እነዚህ ሽልማቶችህን እስቲ በአንተ ህይወት ውስጥ ያበረከቱትን አስተዋጽኦ ውጤት ናቸው እነሱ በነገራችን ላይ እነሱ አይደለም እዚህ ያደረሱህ፣ አንተ ከደረስክ በኋላ የመጡ የዛ ውጤቶች ናቸው። ና ምን ሰጡ? ባንተ በህይወትህ ላይ በዚህ ላይ ያለህ ስሜትህ ምን ይመስላል? አመሰግናል። አሰላልሽ ነገር የመጀመሪያው ነገር ፐርሰናል ታዋቂ ሰው ወይም ደግሞ እንዴት ነው በጣም ሰው እንደሚያውቀው ሰው ራሴን አይቼው አላውቅም። እስከ ዛሬም ያለመድኩት ነገር ነው የሚለመድም ነገር ነው ብዬ አላስብም። የሆነ ነገር አልፎኛል መሰለኝ። ግን ግን ከዛ ባለፍ ነው ሁላችንም ሰዎች ነን። እንደ ሰው መሬት ላይ የሚያስቀምጡ ነገሮች አሉ። እነሱን ከሳት ናቸው ያው زور زور ارتیست میون معنی ቦታ ላይ ያለ ሰው በትንሽ ነገር ሊወድቅም ይችላል እና እነሱ ነገሮች ከምንም በላይ ኢምፖርታንት ናቸው ብዬ አስባለሁ። ከዛ ግን ባለፈ ሽልማቶችም ይሁኑ ወይም ብዙ ያገኟቸው ሬኮግኒሽኖችም ከዛም በኋላ በዚህም አመት ትልልቅ የሚባሉ ሽልማቶችን አግኝቻለሁ ሚዲያ ላይ ያላወራ ለምሳሌ እንግዲህ አውስትራሊያ ድረስ አሁን እኮ ያለው ከአለም መጨረሻ አገር በጣም ሲማ መተህ ሁሉን ነገር ነው ምትስንገረን የሰማናቸውንም ያልሰማናቸውም ለሌላውም ኢንስፓር ስለሚያደ ሰ ሲድ አዋርድስ የሚባል አለ። ዋሽንግተን የሚዘጋጅ በጣም ትልቅ አዋርድ ነው። ዛ ሬኮግኒሽን ተሰጥቶኛል። ምንም ነገር ፖስት ምናምን ስላላደረግኩኝ ምናልባት ኮር የሆኑት ፋኖቼ ላያውቁ ትችላሉ። አራት ወር በፊት አካባቢ ነው። ከዛም ደግሞ በኋላ ደግሞ ኤስፍና ሌላ ትልቅ ሬኮግኒሽን ሽልማት አድርጎልኛል። ደሞ በእንደዚሁ ለካልቸር ለአርት ኮንትሪቢዩት ባደረግከው የሚል ማለት ነው ሶ ለእኔ ሁን እነዚህ ሬኮግኒሽኖች በጣም ትልቅ ናቸው። ምንም እንኳን ከብዙ ሰው ጋር ሼር ባላረጋቸውም የሶሻል ሚዲያ ላይ ባልፖስታቸውም፣ ማለት ፐርሰናሊ ግን በጣም ለራሴ ሁልጊዜ የሚገርመኝ ነው። ቅድም እንዳልኩሽ፣ ለምን አብዛኛው ጊዜ ስራዎችን ሲሰራ ከራሴ ጀጅመንት ጋር ነው የምቀመጠው ና ሰው ይሄን ያህል አክሴፕት አድርጎት ሳየው ለእኔ ሁልጊዜ በጣም እድለኝነትና በጣም መባረክ ነው የሚሰማኝ ና ማመስገን እፈልጋለሁኝ። ግን እንደ ጥያቄ ለመመለስ ያህል ምን ይጨምሩላሃል ካልሽኝ ብዙ ሰው ከሚሰጡኝ ይልቅ ሪስፖንሲቢሊቲውን የሚጨምሩብኝ ይመስለኛል ከሚሰጠኝ ነገር ይልቅ። ምክንያቱም ኦኬ ምን ያህል ሰው እየሰማኝ ነው? ምን ያህል ሰው እያየኝ ነው? ምን ያህል ሰው ስራዎችን ሪኮግናይዝ እያደረገ ነው? እና ኦኬ ምናልባት ከ15 ከ20 አመት በኋላ ዞር ብሎ ሲታይ አሃ ይሄኛው ጀኔሬሽን ላይ ተብሎ ከሚጠሩ ሰዎች መሀል ከቶኛል ማለት ነው ለእኔ ነው ትልቅ ነገር ነው በጣም እና ከዚህ ሁሉ ሰው መሀል ሪኮግናይዝ ያደረጉኝንም ሰዎች በጣም አመስገን እፈልጋለሁ፣ በጣም አብዝቼ ጥያቄሽን በምስጋና ልዘጋው ነው መሰለኝ። እና በጣም አመስገን እፈልጋለሁ እና ማንም ሰው እንዳንቺ ም እንደዚህ ቁጭ አድርገው ሲጠይቁ ወይም ሲጠሩኝ ሴሪዮስ የሆኑ ቶፒኮች የሆነ ነገር ይናገራል ብሎ አስበውም ይዘው የሚቀርቡት ከአክብሮትም ጭምር ነው ብዬ ከማሰን ብዬ አስባለሁ እና በጣም አመሰግናለሁ ብዬ ልዝጋው። ጥያቄ ከስጦታው በላይ ሪስፖንሲቢሊቲ የበለጠ ከባድ ሀላፊነቱ ብዙ ነው። ልክ ነው። ሙዚቃን ስትጽፍ ዜማን ስትደርስ ምን አይነት መቼትን ትጠቀማለህ? መቼን የት እንደ ምርጫ ቢሆን ስቱዲዮ መሆን እንፈልግ ብዙም ጊዜ እንደ ምርጫ ሲሆን ግን ያ እድል አሁን እንደ ድሮ የለኝም። ምክንያቱም ኮንስታንት ሮድ ላይ ትጓዛለህ እና አሁን የኛው ቱር ከተጀመረ አሁን አስራ አምስተኛ ወራችን እየመጣ ነው። በአስራ አምስት ወር ውስጥ ኮንሰርት ብቻ ሳይሆን ማስተር ክላስ ለተለያዩ ሙዚቀኞች ለያንግ አፕካሚንግ አርቲስቶች ይሰጣለሁኝ። ሶ ለእሱ ትራቨል ማድረግ አለ፣ ጊዜ መውሰድ አለ፣ ብዙ ሚቲንጎች ማድረግ አለን። ታፖፍታ ደግሞ ቱሩ ደግሞ እንደምታየው እንግዲህ ዚህ ድረስ ያመጣኛል። አሜሪካን እንሄዳለን አውሮፓ እንደዚህ እና ሀገር ውስጥም ደግሞ እንደዚህ በኮንሰርት የማይታወቁ ቦታዎችም ጭምር ጋምቤላ ለምሳሌ ነው፣ ወላይታ ሶዶ ድረስ፣ ሀዋሳ፣ አዳማ፣ ናዝሬት፣ መቀሌ እና አዲስ አበባ። አሁንም ደግሞ ተመልሰን አዲስ አበባ ሌላ ተጨማሪ ሾው ይኖረኛል እና እንደዚህ የተለያዩ ቦታዎች ደግሞ ይሄዳለሁኝ ማለት። ስለዚህ እንደ ድሮ የስቱዲዮ ታይም የሚባለው በጣም በጣም ብርቅ ነው። ስለዚህ እና ዘጠኝም ሲወጣ እንደዚሁ ሮድ ላይ ሆኜ አብዛኛው ስራ የተሰራው በየሄድኩ በከተማ ስቱዲዮ ከራ ያለው ወይም ሆቴል ሩሜ ውስጥ ያገኘትን አይን ነገር አድርጌ ማይክ አቁሜ ሰርቼ ወይም የጻፈውን ጽፌ ያገኘት አጋጣሚ ያችን ነገር ለማድረግ ሞክራለሁ ማለት። ስለዚህ ያንን ሀቢት በጣም ቁጭ ብሎ ሙዚቃን ከሚሰራ ሰው ወደ እየሮጠ ወደሚሰራ ሰው መጣሁኝ ማለት ነው። ለምን በቃ ከውስጤ መውጣት አለበት። ኦን ታይም በጊዜ ምለውን ሀሳብ ባገኘሁ አጋጣሚ ሰውነት እንቅልፍ ነው ያገኘውበት ነው የምሰራው። ስለዚህ ረጅማ ሰዓቶች ይሰራለሁኝ። እዚህ እንኳን ልመጣ ስል ማለት ሰኞ ስቱዲዮ ገባለሁኝ ከዛ ቅዳሜ ነው መወጣው። ቅዳሜ ጠዋት ሰኞ ገብቼ በስድስተኛው ቀን ማለት አዲስ አበባ ካለሁኝ ስቱዲዮ ኮምፕሊትሊ በሳምንት ስድስቱን ቀን አሳልፋለሁኝ። ቀንም ማታም ማለት ነው። በመሀል መተኛ ሲኖርብኝ ናፕ የወሰድኩኝ እነሳለሁኝ። ግን እሱ አዲስ አበባ ደግሞ ሎንግስት አፍ ብን እንደ ፓስት አንድ አመት ከአምስት ከስድስት ወር አስር ቀን ነው ረጅሙ የነበርኩ። አብዛኛውን ጊዜ አራት ቀን ሶስት ቀን ሁለት ቀን በቃ ነጥሬ መውጣት ነው። እና ስለዚህ ስቱዲዮ ታይም ብዙ የለኝ። ስለዚህ አሁን በሄድኩበት ስለምሰራው እሱን በደንብ ዲቨሎፕ ማለት በቃ አሁን እንደ ኖርማል ነገር ሆኖልኛለ ኔ ማለት መቼት የሚለውን በዚህ ልመልሰው። ማለት ማስተር ክላሶችን አደርጋለሁ ብለሃል፣ እና ከራስ አልፎ ሌላውን ላይ መስራት ማለት ነው። እና እስቲ ትንሽ ስለ ማስተር ክላሱ ንገረኝ። ምንድነው የምታደርገው? ያንተ ተጽዕኖ በሌሎች ላይ እንዴት አድርገህ ነው እንዲሰር ሰርጽ ያደረክ ያለው? ኦኬ፣ ምን ብዬ ያስባለሁኝ አሚን አንድ ትልቅ እንደ ሀገር አትነዋል ብዬ የማስበው ነገር ምንድን ነው? ስቶሪ ቴለሮቻችን በስነ ስርዓት እንዲቃኙ ወይም ነጻ አስተሳሰብ እንዲኖራቸው ጊዜው አልፈቀደም። እና ስቶሪ ቴለሮች ምንላቸው ነው? ጋዜጠኞች፣ ጸሐፊያን ጸሐፊን፣ የሚጽፉ ፊልም የሚሰሩ፣ ፊልም የሚደርሱ፣ ማስታወቂያ የሚደርሱ፣ ሙዚቀኞች፣ ገጣሚዎች እነዚህ በሙሉ የአንድን ጀኔሬሽን ታሪክ በራሳቸው መንገድ ብሶቱንም በራሳቸው መንገድ ለምሳሌ ዘጠናዎቹ ስት መጪ ስለ ስደት ብዙ ሙዚቃዎች ትሰሚያለሽ። ስለ ኤች አይቪ ብዙ ሙዚቃዎች ትሰሚያለሽ። አርቲስቶች ወይም ጸሐፍቶች በአንድ ኮንሰፕት ላይ ተረባርበው አገር ለማዳን ሲሞክሩ ወይም ትውልድን ለመቅረጽ ሲሞክሩ ወይም ስለ ፍቅርም ቢሆን ስለ መከዳትም ቢሆን ስለ ሀገርም ቢሆን ስለ አክሱም ሐውልት መመለስም ቢሆን ዋትኤቨር ኢት ኢዝ ሁሉም ጸሐፊ፣ የምትዩ ስቶሪ ቴለሩ የሆነ ዳይሬክሽን ይዞ ሲናገር ና ያለ ማለት ነው። ሶ አይ ቲንክ አሁን ደግሞ በእኔ ትውልድ ውስጥ ትልቁ ክፍተት የተፈጠረው ምንድን ነው ልክ እንደ ስቶሪቴሊንግ በኛ ሀገር በጣም ጠንካራ ነው ብዬ አስባለሁ። ስፔሻሊ ደግሞ ያስተናገድናቸውን በሙዚቃ ውስጥ ታሪክ ስንል ብዙ ጊዜ የሚመስለን ያው የኢትዮጵያ ታሪክ ወይ እንደሱ ብቻ አይደለም። ፍቅርም ታሪክ ነው በራሱ ብዬ አስባለሁ። የአንድ ሰው ሪሌሽንሽፕም ሲገለጽ ከዛች ይጀምራል፣ ፐርሰናል ከሆነው ነገር እስከ ሀገር ጥግ እስከሚያደርሰው ሀሳብ ማለት ነው። ስለዚህ የመጣንበት የሊትሬቸር መንገድ እና ደግሞ ስቶሪን የተናገርንበት ታሪክን የተናገርንበት መንገድ በጣም ትልቅ የሚባሉ ጸሐፊዎችን ያሳለፈ ነው እና ልክ አሁን እኛ ትውልድ ጋር ሲደርስ ደግሞ ያ ሰንሰለት በጣም የሳሳ ይመስለኛል። ለምን እንዳለመታደል ሆኖ አንደኛ ስቶሪ የሚናገረው ሰው ኦልሞስት ሁሉም ሆነ። ስለዚህ የሊትሬቸርን ቋንቋ አጠቃቀምንም ስቶሪ አገላለጽንም እያንዳንዱን ነገር በጣም በግድ የለሽ አይነት መልኩ እየሆነ መጣ። ስለዚህ ማስተር ክላሱ ከዛ ሀሳብ ይጀምራል። ኦኬ የኔን ኢንፍሉዌንስ ለማስቀመጥ ሳይሆን ቤሲክሊ እንዴት አድርገው ስቶሪ መናገር ይችላሉ? ምን አይነት መንገዶችን መጠቀም ይችላሉ? ስለዚህ ጋይደንስ መስጠት ለያንግ ስቶሪ ቴለሮች ዝ ፊልም ላይ ያሉ። በሙዚቀኞች ነው የጀመርኩት አሁን ደግሞ ፊልምንም ጨምረናል፣ ሌላም ባለሙያ በማምጣት ስለዚህ ቢካዝ ቪዥወል በጣም ስትሮንግ አቅም አሁን ደግሞ ኦልሞስት ያለ ቪዥዋል የሚቀርብም ነገር እስከማይኖር እየሆነ ስለመጣንበት፣ ይህ ዘመን የስክሪን ዘመን ስለሆነ ቪዥዋል ላይ በጣም መስራት ስላለብን፣ በቪዥዋል ውስጥ ዳዊት ተስፋዬን ታኩተጃፍ ፖድካስት እንዲሁም ደግሞ የሱፍ አበባ ሙቪዎቹ ስለዚህ እሱን በመጨመር ማስተር ክላሱን ቪዥዋል ላይ እሱ እንዲሰጥ ኦዲዮና ሚዚክ ፕሮዳክሽን፣ ግጥም አጻጻፍ፣ ስቶሪ አነጋገር፣ ካራክተር ቢውልድ አደራረግ በስቶሪ ውስጥ እንዴት ነው የሚለውን ደግሞ እኔና ሱም ሼር የምናደርገውን አብረን ካልሆነ ደግሞ እኔ ብቻዬንም አንድ ማድረገው ነገር ላይ ብቻዬን አድርገን፣ በሙዚቃም በስነ ጽሁፍም በቪዥዋልም በሶስቱም ከማይንሴት እስከ ስቶሪ ቴሊንግ፣ ካራክተር ቢውልዲንግ፣ ፕሮዳክሽን በካሜራም እንዲሁም ደግሞ በኦዲዮ መሳሪያዎች በስቱዲዮ ከዛ ደግሞ ከዛ አልፈን ደግሞ እንዴት አድርገን ፕሮዳክሽን ጨርሰን እስከ ማርኬቲንግ እና ብራንዲንግ ድረስ እያንዳንዱን ነገር ትሪ ሲክስቲ የሆነ ክላስ ለመስጠት እንሞክራለን ማለት ነው። አሁንም እዚህም ሆኜ ቱርም ላይ ሆኜ በሳምንት ሁለቱን ቀን ለሁለት ለሁለት ሰዓት ኦንላይን ኮርሶች አሁን ደግሞ ለሶስት ወር ጀመር ነ እሱን እሰጣለሁ ማለት ነው። ስለዚህ እዛም ስመለስም በአካል ቱር ላይም ደግሞ ሲሆን እንደዚሁ በኦንላይን ሆነን እናደርሳለን ማለት ነው ሀሳቡ ስጠቀልልልሽ ቀጣዩ ጀኔሬሽን እና እኔም ትውልድ ውስጥ ያሉ ሙዚቀኞችን አትሊስት በሆነ እውቀት ኢኩዊፕድ ማድረግ መቻል ነው። ምክንያቱም አሁን ሶሻል ሚዲያ ሊያጠፋው የሚችለው ብዙ ጥፋት ስላለ እንደምናውቀው እና ደግሞ አሁን አሁን አሁን ኢፌክቱን ላናየው እንችላለን። አሁን በዚህ በማሰ ክላስ እየሰራሁት ያለውን ነገር ግን እርግጠኛ ነኝ አምስት አመት አስር አመት ስንቆይ በትክክል ኢፌክቱ መታየት የሚጀምር ይመስለኛል። ምክንያቱም ከዚህ የሚወጡት ፍሬ የሚኖራቸው ልጆች ጥሩ አድርገው አርትን በጣም በጥሩ ሁኔታ መጠቀም የሚችሉ ልጆች ይሆናሉ ብዬ ተስፋ አድርጋለሁ። ደግሞ አይቻሉ ብዙ ታለንቶች። ሁለተኛው ሀሳብ ደግሞ ኢንስፓየር ማድረግ ነው እነሱን ለምሳሌ የሆነ ቦታ ስትደርሺ የሆነ ማትነኪ ማትዳስሽ ትመሲበት አጋጣሚ አለ። ስፔሻሊ ደግሞ በጣም ክፍለ ሀገር ራቅ ብለው ከከተማ ደግሞ የሚወለዱና የሚያድጉ ልጆች ደግሞ ለነገሩ ትንሽ ራቅ ማለትና አዲስ አበባ እንዳለው ልጅ ፎርችኔቲ የመሆን አቅማቸው ትንሽ አነስ ይላል እንደሚታወቀው። ስለዚህ እነሱንም ደግሞ ቀርቦ እዛ ጋር መድረስ መቻል ና በትክክል ምን ተጠቅሜ ነው የሰራሁት። ለምሳሌ ስክሪን ላይ ፕሮዳክሽን ይወጣል። ለምሳሌ አንዱ የሰራሁት ሙዚቃ ደሴ ከሆነም ሚባለው ደሴ በእነሱ ምርጫ ስክሪን ላይ ይወጣል ና እያንዳንዱን ሶፍትዌር የተጠቀምኩትን የሰራውበትን ሪኮርድ ያረኩበትን መንገድ በሙሉ ያያሉ ማለት ነው። ስለዚህ ያንን በሚያዩ ሰዓት ኦኬ ቢያንስ ይህ ልጅ የሚጠቀመው እጄ ላይ ያሉ ነገሮች ናቸው አብዛኞቹ፣ እኔም ላረጋቸው ምችሎች ናቸው። ስለዚህ ኢንስፓየር ያደርጋቸዋል። ኮንፊደንስ እንዲኖራቸው ያደርጋል። በእጃችሁ ላይ ያለው ነገር ኮምፒውተሩ ወይም እነዚህ ሶፍትዌሮች አስ ጀስት ጉድ ኢናፍ እናንተ የምትፈልጉትን ስራ ለመስራት። ስለዚህ እነሱንም ያንንም ኢንስፕሬሽን መስጠት አስፈላጊ ነው ብዬ ስለማስብ በነዚህ በነዚህ ምክንያቶች በቃ ስለዚህ በጣም ትልቅ ሪስፖንሲቢሊቲ ነው። ረጅም ጊዜ ነው የሚፈጀው ብዙ ኮንስተንት ፍላይቶችና እንዲሁም ደግሞ በጣም ብዙ ካፒታልም ይጠይቃል አንድ ማስተር ክላስ ለማዘጋጀት ስለዚህ ያንን ስፖንሰሮች እየፈለግኩኝ የተለያዩ ካምፓኒዎችን እያናገርኩኝ እነሱ ፈንድ እንዲያደርጉ እያደረኩኝ እሱም ረጅም ሰዓት ይፈጃ። አንድ ፕሮፖዛል አመት ሊፈጅ ይችላል። አመት ከስድስት ወር ሊመ ይችላል። እና ትርፍ የለውም፣ ምንም አይነት ኢንካም የለውም። ነገር ግን ይዞት የሚመጣው ነገር ግን ትልቅ ነው ብዬ አስባለሁ። እና በተስፋ ነው የሚሰራው። እና እንግዲህ እግዚአብሔር ከፈቀደ የሆነ ሰዓት ላይ የሆነ እንደ ታሪክ ሊወራ ይችላል የሚሰሩት ነገር ብዬ እነሱ ላይ ትልቅ ተስፋ አለኝ ውጤታማ እንደሚሆን ተስፋ አድርጋለሁኝ። ሮፍናን አዚ የመለስኩት ይቅርታ አድማጮች ቅርታ መጠየቅ እፈልጋለሁ፣ ግን በጣም ኢምፖርታንት ነው ብዬ ስለማስብ ነው። አማኝ ተስፋን ከፈጠረው አገኘ ተስፋን ይዞ አማኝ ቅንያን ተገኘ ቅንያን ዘርፎ አማኙስ ሙናኝ ሮፍናን በአምላክ ብቻ ተዳኘ እያመነ ሌቱን ሰጥቶ እያደረ ግርታው ዙሪያው በቸርታጠረ ያጠፋል ግን እንዳባት ዋለ ያማኝ ሴት ግን ይመጣሉ አንድ ሁለት አንድ ሁለት ውሸት ግን መሳይ እውነት ይሄዳሉ ለብሰው ሰናይ ጥለት ታማኝ መሳይ ክህደት ማይሽቶ እስኪነጋ መስሎ የተጠጋ ክፍት የተዘጋ ላላወቀው ላወቀው ያስበለው ያስከታመቀው ብ ከሰበቀው እውነትን ካወቀው ጠበል እርሱ ካፈለቀው ሶስቱን አይነ አሻግሮ ከራስ ከታርቀው በጥቁር ገላ ጥቁር ክርቶ መስቀል አጥልቀው የእናና ግንባር አወራ አልቶ መስቀል ከፃ ያበራል የግንባሯን ኩልቅሳት ምክንያቱን ላወቀው ያዝበለው ያን የሰው ጥሬ በልፍታ ያ ያማኙን ቅኔ ከላይ ቃል ከላይ ምት ከላይ ጣል ከላይ ስንት ከላይ ሰጠኝ ከላይ ስንቅ ከላይ ጥበብ ከላይ ጥንት ከላይ ካለው የላይ ድንቅ በላይ ኃይሉ የላይ ጥንቅ ሰው ከእርሱ እንዳትርቅ። ሌላው እንግዲህ አውስትራሊያ ነው ያለኸው። ቅዳሜ ዕለት አንዱን የመጀመሪያውን ዝግጅት አድርገሃል። ከዚህ በኋላስ በአውስትራሊያ ቆይታ ያሰብካቸው ቅዶች ምንድን ናቸው? ምን ምንድን ነው የምታደርገው? የት የት ከተሞች ናቸው ፕሮግራሞች የምታቀርበው? ፓርት በ26 አለኝ፣ ሴፕተምበር 26 ኔክስት ደግሞ በ27 ደግሞ ብሪዝበን አለኝ። ስለዚህ የባለፈው ኮንሰርት ብዙ ሰው መጥቷል እና እነሱም በጣም አመስገን እንፈልጋለን። በጣም ቆንጆ የተሳካ ኮንሰርት ነበረ። ደግሞ መምጣት ላልቻሉ ደግሞ እንግዲህ ምናልባት በሌላ ጊዜ ስመለስ ሜልበርን ሌላ ዝግጅት በሌላ በሌላ ቱር የሚያገኝኛል ብዬ አስባለ እንዴት አገኘው? በነገራችን ላይ የአውስትራሊያን ታዳሚ እንዴት አገኘኸው? በጣም ደስ የሚል ኤቨሪዌር ስንሄድ አይ ቲንክ እኔ እድለኛውኛ አይቻለሁ ብዬ ማስበው አይደለም። እንደዚህ ሩቅ ሀገር ቀይረሻ አይደለም። ኢቨን አሁን አሜሪካን ውስጥ እንኳን ዲሲ ያለ ሰው፣ አትላንታ ያለ ሰው ሚኒሶታ ያለ ሰው፣ ዳላስ፣ ሁሉም የራሱ የሆነ ቀለም አለው። የራሱ የሆነ ደስ የሚል ከለር አለው። አበሻ ነው ደግሞ የራሳቸው ዛው ፐርትም ሲሄድ ደግሞ የሚኖር ይመስለኛል። ያና ና ሜልበርንም በጣም ደስ የሚል የራሱ ቃና ያለው በጣም ደስ የሚል ማህበረሰብ ነው ያጋጠመኝ። ስለመጡ ደግሞ በጣም አመሰግናለሁ። በጣም ኤነርጄቲክ፣ በጣም ላቪንግ፣ በጣም በጣም ትልቅ ፍቅር የሚያሳዩ ቀንደገና ብጻት ነበረች። አጋጣሚ መጣ ነበረ እና እንደምትመጣ አላቅም ነበር። በጣም ነው ሰፕራይዝ ሊሆንኩት በጣም ነው መወዳት። እንግዲህ አገራችን ውስጥ ነው እጅግ ትልቅ ከምንላቸው ድምጻውያን መካከል ነች። ብዙ ነገር አበርክታልናለች እና ስለመጣች በጣም ደስ ብሎኛል። የምትሰማውም ከሆነ ምስገን ፈል አድማጫችን ነች። እሷም እንግዲ ሆና ብዙ ጊዜ ስለምቀረበችበት ጊዜ ሚዲያ ላይ ትሰማለች። በጣም አመሰግናለሁ እና ስቴጅ ላይ መታ አብረን ላጨፍረን

ናቲማን ደግሞ በጣም አብዝቼ አብዝቼ ማመስገን እፈልጋለሁኝ ቢካዝ በቃ ትክክለኛ ታላቅ ወንድም ከገባውበት ሰዓት ጀምሮ እስከዛሬ ድረስ በጣም ብዙ ነገር ሸው እንዲሳካ የበኩሉን ሁሉ አድርጎ ከሚገባው በላይ ነው ሰፖርት ያደረገኝ። እና ናቲማን ደግሞ ትልቅ ውለታ እግዚአብሔር ይክፈልልኝ። በጣም ነው አመሰግነው። ይደርሳል እንግዲህ ናቲማንም ይሰማል። እሱም የእኛው የሚልበን ሰው ነው። ከሙዚቃ ውጭ የሚያስደስቱት ነገር መጫወት ደስ ይለኛል። እንዲህ ነው፣ ስለ ክረንት ስላል ነገር ማውራት ወይም መሳቅ ደግሞ ጓደኞቼ በጣም ረጅም ከእድሜ ግማሽ በላይ ነበሩ ናቸው ሁሉም፣ እና ስለዚህ በደንብ ስለምንተዋወቅ ብዙ የሚያጨውተ የሚያስቁን ነገሮች አሉ። እነሱን ፊልም ላገኘሁት ጊዜ ለማየት ሞክራለሁ። በጣም ነው ፉዲ ነኝ ባልልም፣ ግን ምግብ በተመለከተ ምግብ ወዳለውኝ ኤክስፕሎር ማድረግ ከመስራት ጋር ወይስ ከመብላት ጋር ብቻ ለሁሉም ሰው ነው ምለው እንደዚህ የምፈገው ምግብ ላለመስራት ነው እኔ በጣም ነው ኪችን ውስጥ ምንም ደርሼ ማላውቅም እንደዚሁ ጾሜን ማድረበት ጊዜ ነበረ ኪችን ውስጥ ላለመግባት ማለት ብቻ በጣም ሞመንቶች ነበሩኝ። ስፔሻሊ የስቱዲዮ ሞመንቶች እና ብዙ ሰው የሚወድ ሰው አለ በጣም ኢንጆይ የሚያደርገው ሰው አለ። እኔ እዛ ውስጥ የለውም። በእርግጥ ግን ከዛ ባለፈ ግን የተለያዩ ሬስቶራንቶች እንዲሁም ቤት የሚሰራ ምንም አይነት ጥሩ የምለውን ምግብ ኢንጆይ ማድረግ ወዳሉ የሚያስደስተኝ ነገር እንዳይሁ እንዳየሁ አለባበስህ በጣም ካዥል ነው ወይም ደግሞ የክት ሳይሆን የወትሮ አይነት አለባበስ ነው ያለህ እና ምን አይነት አለባበሶች ትወዳለህ? ትሬንድ የሆነ ማለት ፋሽን በየጊዜ ይዞት የሚመጣው ነገር። አሁን ለምሳሌ አሁን ሰፊ ሱሪ ብዙ ሰው አልጀመረም፣ ግን ሰፊ ሱሪ አሁን አይ ቲንክ ነው እንደዚህ ልክ ከመምጣቱ ትንሽ የሆነ የመጣ ከመሰለኝ ና ጥሩ ነው ብዬ ካስብኩኝ አይ ጃምፕ ኦን ኢት። ጸጉር ስታይልህ በጣም ጥሩ ራስታ ነው እና ማን ነው የሚሰራለት ጸጉር ጸጉር ቤት ሄዳለ ወይ ስራ ስትሰራዋል ራሴ ነው የሚሰራው ጸጉር ቤት ማ ከሆነ እንዲ እየዞርኩኝ ምርጫ አይኖረኝም ቆርጠው ይሄንን የሚያክል ርዝመት ጸጉር ትሰራዋላ ድሬድ አብሮኝ ነው ያደገው ከልጅነቱ ስለዚህ ካጭርነቱ ነው የሚባለው ስለዚህ ብዙ የሚከብድ ነገር አለ ስለዚህ በሁሉም ከተሞች በመጣበት ምትመጡ የሙዚቃ ወዳጅ የሆናችሁ ከሚድናይት ላይ ስለምናጠናቀቅ ሸዋችንን ርሊ ለመምጣት ሞክሩ። ሙሉም ሾው እንጆ እንድታደርጉት። ከዛ ባለፈ ለሰፖርታችሁ ሁሉ እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ስለመጣው ላገኛችሁ ስለሆነ ኤክሳይትድ ነኝ ረ ያገኘኋችሁንም የሜልበርን ያላችሁ ሰዎች እጅግ በጣም አመሰግናለሁ ስለመጣችሁ። ለቀሪዎቹን በጣም ኤክሳይትድ ነኝ። ጥሩ ጊዜ ያሳልፈን። እንደሚመለስ እርግጠኛ ነኝ። አመሰግናለሁ ን አመሰግናለሁላችሁ። አርቲስት ሮፍናን ኑሪ ዘይብ እዚህ አውስትራሊያ በተህ በሜልበርን ስቱዲዮችን ኤስቢኤስ አማርኛ ስቱዲዮችን ስለተገኘህ እና ከጠባቡ ጊዜ ሰፊ ሰዓት ስለሰጠህ እጅግ በጣም ነው የማመሰግነው። ማመሰግናለሁ፣ ስለጠራችሁ ደስ ብሎኛል። ለኤስቢኤስ ራዲዮ ማርታ ጸጋው ነበርኩ ከሜልበርን።

I'm in the